ባለፉት ሳምንታት በኦሮሚያ የተለያዩ ክፍሎች ተቀስቅሶ በነበረው የተማሪዎች ተቃውሞና በተከተለውም ሁከት ምክንያት ከታሰሩት አንዳንዶቹ የተፈቱ ቢሆንም ዛሬም እስሩ ቀጥሏል ሲሉ አንድ የኦሮሞ ፌዴራላዊ ኮንግረስ የአመራር አባል ገልጸዋል። በመጪው ቅዳሜ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የጠራው ሰልፍም ዓላማው የኢትዮጵያ ሕዝብ የመንግስትን የግድያና እስራት እርምጃ በአንድነት የሚቃወምበት መድረክ መሆኑን ተናግረዋል። በሌላ በኩል የመንግስት ኮሚኒኬሽንስ ባለስልጣን የኦሮሞ ተማሪዎች ተቃውሞ ሕጋዊ መሆኑን ጠቅሰው ከእንቅስቃሴው በስተጀርባ ግን እሳቸው የቀለም አብዮት የሚሉትን የሚያራምዱ ሊኖሩ እንደሚችሉ ለአገር ውስጥ መገናኛ ብዙኃን ገልጠዋል። መለስካቸው አማ ዝርዝሩን ልኳል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ዋና ጸሐፊ አቶ በቀለ ነጋ ዛሬ ለቪኦኤ እንዳስታወቁት በአሁኑ ጊዜ በኦሮሚያ ክልል ቀደም ሲል በተለያዩ ዩኒቨርሲቲዎች ሁለተኛና አንደኛ ደረጃ ትምህርት ቤቶች እንዲሁም በአንዳንድ ከተሞች ተቀዝቅሶ የነበረው በሳቸው አባባል እንቅስቃሴዎች ቆመዋል። መንግስትም በጸጥታ ኃይሉ በኩል ዜጎችን የማዋከብና የማሰር ስራውን ቀጥለዋል ብለዋል። በሌላ በኩል ደግሞ ታላላቅ ባለስልጣኖችን ያካተቱ ቡድኖች በተለያዩ የኦሮሚያ ከተሞች የተዘዋወሩ ለማረጋጋት ሙከራ እያደረጉ መሆናቸውንም ገልጸዋል። የማረጋጋቱን ስራ ተከትሎ ግን እስራት በዜጎች ላይ ይፈጸማል ሲሉ በምሳሌ ያስረዳሉ። አፈ ጉባኤው አቶ አባዱላ ገመዳ ሕዝብ ሰብስበው የማረጋጋት ንግግር በሚያደርጉበት ወቅት የሚናገር ሰው ጠፍቶ ብናገር ምንም አታረጉኝም ወይ ብላ አንዲት መምህር ሀወኒ መላኮ የምትባል ጥያቄ አቅርባ ምንም አቶኝም ብለት ጥያቄ ጠየቀች። እቺ መምህር ሰውየው ከዛ ከተንቀሳቀሱ በኋላ ዛሬ ነጆ እስር ቤት ላይ ነው ያለችው። ይሁን እና አቶ በቀለ በወለጋ ከነቀምቴ እስከ ግንቢ በደቡብ ኦሮሚያም እስከ መዳወላቡ ድረስ የታሰሩ ሰዎች የተፈቱ መሆናቸውን መረጃዎች እንዳላቸው አልሸሸጉም። እርግጠኛ የሆኑባቸውንም ይዘረዝራሉ። አዎ የተፈቱ ሰዎች አሉ። ተፈተው የተለቀቁ ለምሳሌ የእኛ አባሎች ከግንቢ ተፈተዋል። ከነቀምቴ ተፈተዋል። ዞን ላይ ያሉ አባላቶቻችን ማለት ነው። ከሆሮ ተፈተዋል። ነገር ግን አምቦ ላይ በእስር ላይ አሉ። ነጆ ላይ በእስር ላይ አሉ። ሀዋ ገላን ላይ፣ ተጆ ከተማ ላይ በእስር ላይ አሉ። አኖ ላይ በእስር ላይ አሉ። ጀሬ ላይ በእስር ቤት አሉ። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር አቶ ሬድዋን ሁሴን ለሀገር ውስጥ ጋዜጠኞች በቅርቡ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት የተማሪዎች ጥያቄ ተገቢ እንደሆነና እንቅስቃሴውም የቀለም አብዮት ነው ተብሎ ባይጠራም ከእንቅስቃሴው በስተጀርባ የፖለቲካ ጥቅም ለማግኘት የተሰለፉ ለመኖራቸው ግን የሚጠራጠሩ አይመስሉም። የቀለማ ሀይሎት ሽፋን ይጠቀማል። በትክክል ግን ደግሞ በአንቀሳቃሾቹ መሰረታዊ ዲዛይን መሰረት የሚሄድ ጉዳይ ይኖረዋል። አብዛኛውን ተማሪ ከወሰን ነው አጀንዳ ቀለማ ሀይሎት አደል ወጥቷል። መውጣቱን ሰምተዋል። በዚህ ምክንያት ግርታ እንዲሆን ተብሎ እንዲፈጠር ያደረጉ አካላት አሉ። እነዚህን መሰረት አድርገው መደመጥ ፈልገዋል። ስለዚህ መደመጥ መጠየቅ መብታቸው ይሆናል ማለት ነው። እዚህ ውስጥ ግን የእውቀት ለማነሳሳት የሚፈልጉ ኃይሎች አቶ በቀለ ነጋ እንደሚሉት እሳቸው በግላቸውም ሆነ ድርጅታቸውም የሚቃወመው መንግስት ተደረጉ የሚባሉ ሰልፎችን ተከትሎ የሚወስደው እርምጃ ሕገ ወጥ ከመሆኑም በላይ ዘላቂ መፍትሄ እንዳልሆነ ያስገነዝባሉ። ሰልፉ ሕገ መንግስታዊ ነው ተብሎ ባለስልጣናት አምነውበታል። ሕገ መንግስታዊ እና ህጋዊ ከሆነ ደግሞ ሰውም ማሰር ምን አመጣው? ሰውም ማጉላላት ምን አመጣው? መፈረጅ ምን አመጣው? ይሄ የመፈረጃ አካሄድ ለኢህአዴግም አይበጅም ለህዝብም አይበጅም። ምናልባት ለተወሰነ ጊዜ ከርቸ ላይ አቆይቶ ነገሩን ጸጥ ማሰኘት ይቻል ይሆናል እንጂ ከሕዝብ ልብ ውስጥ ያለውን ቅሬታና ጥላቻ አያስወግድም። በቅርቡ በኦሮሚያ ክልል ተነስቶ የነበረው ተቃውሞ መንስኤው የአዲስ አበባ ከተማና በአካባቢዋ የሚገኙ የኦሮሚያ ከተሞችን ያስተሳስራል የተባለው የልማት እቅድ ይሁን እንጂ በአንዳንድ የኦሮሚያ ከተሞች ከሌሎች የኢትዮጵያ ክፍሎች መጥተው የሚኖሩ ዜጎችንም ኢላ ማድረጎ ነበር ይባላል የሚል ጥያቄ አንስቻላቸው ነበረ። አቶ በቀለ ነጋ ጉዳዩን ባያስተባብሉትም ይህን የሚያደርጉት ግን የገዢ ፓርቲ ሹማምንት እንደሆኑ ለማመልከት ይመስላል። በአሁኑ ጊዜ በግንቢ ከተማ እንዲህ አይነት ድርጊት ከተፈጸመባቸው ንጹሐን ዜጎች የተዘረፈው ንብረት የተገኘው በግንቢ ከተማ 03 ቀበሌ ምክትል ሊቀመንበር ቤት እንደሆነና በአሁኑ ጊዜ በፖሊስ ቁጥጥር ስር እንደሆነ አረጋግጠዋል። በመጪው ቅዳሜ በኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክም የተዘጋጀው የተቃውሞ ሰላማዊ ሰልፍ ዓላማው ይህንን ልዩነት ማስቀረትና የመላው ኢትዮጵያ ሕዝብ ችግሮች ላይ ማተኮር እንደሆነም ጠቁመዋል። አሁን የደረስንበት ደረጃ የኢትዮጵያ ሕዝብ አንድ ሆኖ እንደ መድረክ ትግሬውም፣ አማራውም፣ ኦሮሞውም እጅ ለእጅ ተያይዞ ያለው ችግር ምንድን ነው ነው ይህን ግዙፍ ዝሆንም ያህል ችግራችንን በጋራ ለመፍታት ግድያ ይቁም፣ እስራት ይቁም በሰላማዊ መንገድ ለወጣና ሰላማዊ ጥያቄ ላቀረበ ልጅ ጥይት መልስ አይሆንም። ይህን አቁሙ ነው የምንለው። ዘረፋ ይቁም፣ ሙስና ይቁም፣ ተጠያቂነት ይኑር ነው ብለን የምንጮኸው። መድረክ ይህንን በመጪው ቅዳሜ ግንቦት 17 ቀን በተለምዶ ግንፍሌ ከተባለው የአዲስ አበባ ከተማ አካባቢ ለሚነሳው ሰልፍ ከአዲስ አበባ አስተዳደር እውቅና ለማግኘት ረዥም ጊዜ እንደፈጀበትና አስቸጋሪ ውጣ ወረድ እንዳጋጠመውም አቶ በቀለ ነጋ ገልጸዋል። मल्लस का चौम्मा लमेर का रेडियो का डीस अबाबा